የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ግንቦት 12 2014 ዓ ም ምሽት ዝግጅታችን ጀመረ። በዋሽንግተን ዲሲና አካባቢዋ የሚኖሩ የኢትዮጵያ ማህበረሰብ አባላት በጎንደር ከተማ የእስልምና እምነት ተከታዮች ላይ እየደረሰ ያለው የሰብአዊ መብት ረገጣ እንዲቆም የሚጠይቅ ሰልፍ ዛሬ አካሂደዋል። ንብረታቸው በሙሉ እንዲወድ ተደርጓል። መስጅዶቻቸው በሙሉ እንዲቃጠሉ ተደርጓል ማለት ነው። ይህንን የፍትሐዊ የሆነ ድርጊት ለመቃወም ነው እየተሰባሰብ ነው ማለት ነው። በሰልፉ ላይ ተገኝተው ካናገርናቸው ናቸው ሰዎች መካከል አንዱን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ላይ ይቀርባል። በደቡብ ክልል አማሮ ወረዳ በታጣቂዎች የደረሰ ጥቃት እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም ዋና አዘጋጅ ሲሆን ግርማ ዛሬ አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። አሁን በቅድሚያ ከዓለም ዙሪያ ያጠናቀርናቸውን ዜናዎች እናሰማችኋለን። ጤና ይስጥልኝ። እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ለዩክሬን የሰብአዊና ወታደራዊ እርዳታ እንዲውል የተጠየቀውን የ40 ቢሊዮን ዶላር ድጋፍ ረቂቅ ህግ አጸደቀ። በአንድ ሳምንት የዘገየው ይህ የምክር ቤቱ ውሳኔ በዓመቱ መጀመሪያ ጸድቆ የነበረው በቢሊዮኖች የሚቆጠር የዩክሬን እርዳታ እየተሟጠጠ ባለበት በዚህ ወቅት ፕሬዚደንት ጆ ባይደን ህጉን በፊርማቸው ቋሚ ለማድረግ የሚያስችላቸው ነው። የአሜሪካ ድምፅ የምክር ቤት ዘጋቢያችን ካትሪን ጂፕሰን ያደረሰችንን ዘገባ ስመኝሽ ቆየ ታቀርበዋለች። ለዩክሬን የሚሰጠው እርዳታ የደረሰው በትክክለኛው ጊዜ ነው። ምክንያቱም የዩናይትድ ስቴትስ ምክር ቤት መጋቢት ወር ላይ አሳልፎት የነበረው የ14 ቢሊየን ወታደራዊ እና ሰብአዊ እርዳታ ወደ ማለቁ ተቃርቦ ነበር። አዲሱ ግዙፍ የእርዳታ ጥቅል ያለፈው ታዲያ ፓርቲዎች የጋራ ድጋፍ ባሳዩበት 86 ለ11 በሆነ ድምፅ ነው። ሕጉን ተቃውመው ድምፅ የሰጡት 11 ሴናተሮች ሪፐብሊካኖች ሲሆኑ ሴናተር ራንድ ፓውል የአሜሪካ መንግስት እርዳታውን በምን እንደሚቆጣጠረው ማብራሪያ እንዲሰጥ በመጠየቃቸው ረቂቅ ሕጉ መጽደቅ ከነበረበት ጊዜ በአንድ ሳምንት እንዲዘገይ አድርገዋል። ሌሎች ደግሞ በአሜሪካ ከፍተኛ የኑሮ ውድነት በታየበት ወቅት ይህን ያህል ገንዘብ ወደ ዩክሬን መላክ እንደ እንደሚያሳስባቸው ገልጸዋል። እኛ አሜሪካውያን ዲሞክራቶችና ሪፐብሊካን ሁላችንም ቭላዲሚር ፑቲን በዩክሬናውያን ሕዝቦች ላይ አረመናያዊ ጠብጫሪነቱ እየቀጠለ ሲቪሎች በሚታከሙበት ሆስፒታሎች ላይ እየተኮሰ ህጻናትንና ንጹሐንን ኢላማ አርጎ እየገደለ ችግር እንደሌለ አንገታችንን አቀርቅረን ልንቀመጥ አንችልም። ይህን ያህል ቁጥር ያላቸው ሪፐብሊካኖች ጥቅሉን ዕቅድ ሲቃወሙ ግን፣ በውጭ ላሉ ጠላቶቻችን የምናስተላልፈው መልእክት ይህንን ነው። ከጸደቀው የእርዳታ ገንዘብ 900 ሚሊዮን ዶላር የሚሆነው ዩክሬናዊ ስደተኞችን ለመርዳት የሚውል ሲሆን 44 ቢሊዮን የሚሆነው ደግሞ በሀገሪቱ የታየውን የምግብ አቅርቦት ችግር ለመፍታት የሚውል ይሆናል። ዩናይትድ ስቴትስ ወታደራዊ ቁሳቁሶችን ወደ ዩክሬን ለማስተላለፍ የሚረዳ ተጨማሪ 100 ሚሊዮን ዶላርም አጽድቃለች። የእርዳታ ገንዘቡ የባይደንን ፊርማ እንዳገኘ ወዲያውኑ ወጪ የሚደረግ ሲሆን ሩሲያ በየካቲት ወር ወረራ ከፈጸመ ባለመች ጊዜ አንስቶ ዩናይትድ ስቴትስ 54 ቢሊዮን ዶላር እርዳታ ለዩክሬን ልካለች። ፕሬዚደንት ጆ ባይደን ስዊድንና ፊንላንድ ኔቶን ለመቀላቀል ያቀረቡትን ጥያቄ ላቅ ባለ የደስታ ስሜት ተቀብለዋል። ዘመናዊ ጦር ያላቸው ሁለቱ የአውሮፓ ሀገሮች ፊንላንድና ስዊድን የኔቶ የደህንነት ህብረትን ወደ ሰሜን ምዕራብ የሩሲያ ድንበር ለማስፋት ይረዳሉ ተብሏል። ከስዊድንና የፊንላንድ መሪዎች ጋር ትናንት ሐሙስ በዋይት ሀውስ የተነጋገሩት ፕሬዝደንት ጆ ባይደን የኔቶ አባል ሀገሮች ሁለቱን ሀገሮች ወዲያውኑ ወደ ህብረቱ ለመቀበል የሚያበቃቸው በቂ ምክንያት አለ ብለዋል። አንዳንድ ተንታኞች ደግሞ ይህ እርምጃ ሩሲያን ይብሱን ሊያስቆጣት ይችላል ይላሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ፕሬዚደንት ጆ ባይደን የእስያ ጉብኝታቸውን የዩናይትድ ስቴትስ የቴክኖሎጂ ዘርፍ ላይ በማተኮር ጀምረውታል። በደቡብ ኮሪያ የሳምሰንግ ኩባንያን የኮምፒውተር ቺፕ ማምረቻ ጎብኝተዋል። ባይደን የጎበኙ ስፍራ የደቡብ ኮሪያው የኤሌክትሮኒክስ ኩባንያ ሳምሰንግ የዩናይትድ ስቴትስ ቴክሳስ ክፍለ ግዛት ኦስተን ከተማ ወጣ ብሎ በ17 ቢሊዮን ዶላር ወጪ ለሚገነባው የኮምፒውተር ቺፕ ማምረቻ ፋብሪካ በሞዴልነት የሚያገለግል እንደሆነ ተጠቁሟል። ፕሬዝደንት ባይደን በደቡብ ኮሪያ እና በጃፓን በሚያካሂዱት የስድስት ቀናት ጉብኝት የሚያስተናግዷቸው በርከት ያሉ የውጭ ፖሊሲ ጉዳዮች ያሉ ቢሆንም ጉብኝታቸውን ለሀገራቸው ሕዝብ አሳሳቢ በሆኑ ጉዳዮች ላይ እንዲያተኩር አድርገው አዘጋጅተውታል። የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን በሰጡት ቃል ሳምሰንግ ቴክሳስ ውስጥ በሚያፈሰው መዋለ ነዋይ ለአሜሪካውያን ጥሩ ደሞዝ የሚከፈልበት የስራ እድል የሚፈጥር ሲሆን የምርቱን አቅርቦት ሰንሰለት ለማጠናከርም ይጠቅማል ሲሉ አስረድተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአፍሪካ ዜና ዩናይትድ ስቴትስ የሩዋንዳ መንግስት በሆቴል ሩዋንዳ ፊልም በጀግንነት የተዘከሩትን ፖል ሩሴሳቢጋናን ያሰራቸው ካለ ምክንያት ነው የሚል ድምዳሜ ላይ መድረሷን አስታውቃለች። የዩናይትድ ስቴትስ ቋሚ የመኖሪያ ፈቃድና የቤልጅየም ዜግነት ያላቸው ፖል ሩሴሲ ባጊና የሩዋንዳ ፕሬዚደንት ፖል ካጋሜን አምባገነን ብለው ማውገዛቸውን ተከትሎ በሽብርተኝነት ተከሰው የ ሀያ አምስት ዓመታት እስራት ቅጣት ተፈርዶባቸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መታሰራቸው ተገቢ አይደለም የሚል ድምዳሜ ላይ መድረሱን የገለጹት አንድ የሚኒስቴሩ ቃል አቀባይ ከዚህ ድምዳሜ ላይ የተደረሰው አጠቃላይ ሂደቱን በተለይም ደግሞ በፍርድ ሂደቱ ወቅት የፍትሐዊ ሂደት ዋስትና ያልተሰጣቸው መሆኑን ከግንዛቤ በማስገባት እንደሆነ አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መታሰራቸውን አስመልክቶ ከአሁን ቀደምም ስጋቱን ገልጾ የነበረ ሲሆን አሁን እንዲፈቱ ለመጠየቅ ይህ ድምዳሜ ማስፈለጉን ነው የገለጹት። በኮቪድ-19 ዜና ዕድሜያቸው ከአምስት እስከ 11 ዓመት የሆኑ ልጆች በፋይዘር ኩባንያ የተሰራው የኮቪድ-19 ክትባት ማጠናከሪያ መከተብ ያለባቸው መሆኑን የዩናይትድ ስቴትስ መንግስት የጤና አማካሪዎች አሳሰቡ። አማካሪ ኮሚቴው ትናንት ሐሙስ ያቀረበውን ምክረ ሀሳብ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ፈጥኖ አጽድቆታል። የኮሮና ቫይረስ ስርጭት እንደገና እየጨመረ ባለበት በዚህ ወቅት ማጠናከሪያ ክትባቱ ለልጆቹ ተጨማሪ መከላከያ ይሰጣቸዋል ተብሎ ተስፋ ተደርጎበታል። ተጨማሪውን ክትባት መውሰድ ያለባቸው የመጨረሻውን ክትባታቸውን ከወሰዱ ቢያንስ ከአምስት ወር በኋላ መሆን እንዳለበትም ተገልጿል። በሌላ የኮቪድ ዜና፣ ሰሜን ኮሪያ ትኩሳት ያለባቸው ዜጎቿ ቁጥር ከሁለት ሚሊዮን ያለፈ ቢሆንም ኮቪድን በመዋጋት ጥሩ እርምጃ አስመዝግቢያለሁ እያለች ነው። ሰሜን ኮሪያ ወረርሽኙ የተዛመተ መሆኑን ባለፈው ሳምንት ለመጀመሪያ ጊዜ ማረጋገጧን ተከትሎ በኒውክሌር መሳሪያ መርሃ ግብሯ ምክንያት ከባድ ማዕቀብ የተጣለባት ሀገር እንደመሆኗ የሕክምና አቅርቦትና የክትባት እጥረት ጉዳይ ስጋት ፈጥሯል። ሰሜን ኮሪያ የቆዩ ባላንጣዎቿ የሆኑት ጎረቤቷ ደቡብ ኮሪያና ዩናይትድ ስቴትስ እርዳታ ለመላክ ፍላጎታቸውን ቢገልጹም መልስ አለመስጠቷን የደቡብ ኮሪያ ባለስልጣናት ተናግረዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ በደቡብ ኮሪያ ከአዲሱ ፕሬዝደንት ዩን ሱንክ የወል ጋር ሰሜን ኮሪያን ለመርዳት ስለሚቻልበት መንገድ ይነጋገራሉ ተብሎ ይጠበቃል። ሀገሪቱ ትኩሳት የያዛቸው ተጨማሪ 263370 ሰዎች መገኘታቸውንና ሁለት ሰዎች መሞታቸውን የገለጸች ሲሆን በአጠቃላዩ ቁጥሩ ከሁለት ሚሊዮን ማለፉንና ከዚህ ውስጥ ስልሳ አምስት ሰዎች መሞታቸውን የሀገሪቱ መንግስት የዜና ማሰራጫዎች ዘግበውታል። የኮቪድ መመርመሪያ እጥረት ያለባት ሲሆን፣ ትኩሳት ህመም ከሚሰማቸው ዜጎቿ ውስጥ ምን ያህሉ ለኮሮና ቫይረስ የተጋለጡ እንደሆነ ግን ያሳወቀችው ነገር የለም። የተባበሩት መንግስታት ድርጅት ወረርሽኙ በ25 ሚሊዮኑ የሀገሪቱ ህዝብ ላይ ከባድ ጉዳት የሚያስከትል መሆኑን ገልጾ ያስጠነቀቀ ሲሆን የዓለም የጤና ድርጅት በበኩሉ ወረርሽኙ በቁጥጥር ስር ካልዋለ ይበልጡን ገዳይ የሆኑ የቫይረስ ዝርያዎች እንዲከሰቱ ሊያደርግ ይችላል የሚል ስጋት እንዳለው ሲያሰማ ቆይቷል። በመጨረሻም ዜና እረፍት እውቁ ኮሜዲያን ወንድወሰን ብርሃኑ ዶክሌ ከዚህ ዓለም በሞት ተለየ። ዶክሌ በሚለው ቅጽል ስሙ የሚታወቀው ወንድወሰን ባጋጠመው የልብ ህመም ምክንያት በሕክምና ሲረዳ ቆይቶ ትናንት በ57 ዓመቱ ዩናይትድ ስቴትስ በሚገኘው ዋሽንግተን ሜድስታር ሆስፒታል ማረፉን የሙያ አጋሮቹ ገልጸዋል። በመድረክ ላይ በርካታ አጫጭር ቁም ነገር አዘል ቀልዶችን በማቅረብ ዝናን ያተረፈው እና በፊልም ዘርፍም የትወና ብቃቱን ያስመሰከረ ባለሙያ የነበረው ዶኪሌ ባለትዳርና የአምስት ልጆች አባት ነበር። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር መልካም ምሽት ትን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 12 2014 ዓ.ም ምሽት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕሳችን እናልፋለን። በዋሽንግተን ዲሲና አካባቢዋ የሚኖሩ የኢትዮጵያ ማህበረሰብ አባላት በጎንደር ከተማ የእስልምና እምነት ተከታዮች ላይ እየደረሰ ያለው የሰብአዊ መብት ረገጣ እንዲቆም የሚጠይቅ ሰልፍ ዛሬ አካሂደዋል። ከኢትዮጵያ ኤምባሲ ፊት ለፊት የተለያዩ መፈክሮችን በማንገብ የተገኙት መጠነኛ ቁጥር ያላቸው ትውልደ ኢትዮጵያውያን በጥቃቱ ለተጎዱ ወገኖች ፍትህ እንዲሰጥ፣ ካሳም እንዲከፈል ጠይቀዋል። ጥፋተኞች ወደ ፍርድ ቤት እንዲቀርቡ፣ ጎንደርም የምትታወቅበት የመከባበር አውድ እንድትመለስ ያላቸውን ጽኑ ፍላጎትም አሳይተዋል። በሰልፉ ላይ ተገኝቶ ተሳታፊዎችን ያነጋገረው ሀብታሙ ስዩም ነው ነው ከሰሞኑ ጎንደር ከተማ ውስጥ በተፈጠረው ግጭት የሥጋ ዘመዳቸውን ያጡት አቶ ኑረዲን መሐመድ ተወልዶ ባደጉባት ከተማ የተከሰተውን ለማመን እንደከበዳቸው ይናገራሉ። በተለያዩ የሃይማኖት ተከታዮች ዘንድ የነበረው መቻቻል ተሸርሽሮ የሰው ነፍስ መቀጠፉ፣ ንብረት መውደሙ የፈጠረባቸውን ስሜት ያስረዳሉ። ወንድሜ አብዱልከሪም ላይ የደረሰው ነገር ሳስበው ግን ላምን አልቻልኩም። ሌላ ሰው መጥቶ ገብቷል። የጎንደር ሰው ያልሆነ ወይ ስነ ልቦና ተቀይሯል። ምንድን ነው የቀየረው? እውነት እንደ ጎንደር በጣም ነው ያፈርኩት። በጣም ኮንፊውዝ ዱኛ ያለው እና ዲዛይን ስሜት ነው። እስካሁን የውስጥ ስብራት አለብኝ። በእውነት የተደረገው ነገር ሳስበው አገሬ ነው ብለህ መንግስት አለ ብለህ ሴኪሪቲ በፖሊስ በተለያዩ የጥበቃ ኃይሎች አሉ ብለህ በጾም በባዶ ውድህ እቤት አንኳክቶ አውጥተው አብራህ አብራ አብራ የበላሃቸው የጠጣሃቸው ሰዎች ይህን ሲያደርጉ ምን ሰግድበትን መስጊድ አታክ ሲያደርጉ ሲያወድሙ እኔ በጣም ነው ያዘንኩት። አቶ ኑረዲንን የመሰሉ በጎንደር ከተማ ሃይማኖት ለይቷል በተባለ ጥቃት ለተጎዱት ድምጽ ለመሆን ያቀዱ ትውልደ ኢትዮጵያውያን ዛሬ ረፋዱን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊትለፊት ተሰባስበዋል። መሐመድ ሁሴን መሐመድ ከዚህ ሰልፍ አስተባባሪዎች መካከል አንዱ ናቸው። ይሄ ሰልፍ የተጠራበት ዋናው ዓላማ በጎንደር ሙስሊሞች አለአግባብ አለፍትህ ተገለዋል። እንደዚሁም ደግሞ በተቀናበረ በሚመስል መልኩ ይህንን ካደረጉ በኋላ ወደ ከተማው በመሄድ የሙስሊም ንብረቶች እየተመረጡ እንዲቃጠሉ ተደርጓል። ንብረታቸው በሙሉ እንዲወድ ተደርጓል። መስጅዶቻቸው በሙሉ እንዲቃጠሉ ተደርጓል ማለት ነው። ይህንን የፍትሃዊ የሆነ ድርጊት ለመቃወም ነው እዚህ የተሰባሰብ ነው ማለት ነው። የፌዴራሉ መንግሥት የሕግ ማስከበር ሥራዎችን መሥራት እንዳለበት የተጎዱትም ሊካሱ እንደሚገባ የተናገሩት አቶ መሐመድ የክልል ጸጥታ ኃይሎች አደጋ አመላካች መረጃዎችን ተመልክተው ተገቢውን ዝግጁነት ባለማድረጋቸውና ነበራቸው ያሏቸውን ቀጥተኛና ተዘዋዋሪ ተሳትፎም በመጥቀስ ወቅሰዋል። ኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ በጎንደር የተፈጠረው ችግር የመልካም አስተዳደር ችግሮችና ጥብቅ አጀንዳ የሚያራምዱ ያላቸው አካላት የቀሰቀሱት እንደሆነ አስታውቀዋል። አቶ መሐመድ ግን በዚህ ያስማሙም። እነሱ እንደዛ ብለው መግለጫ ሰጡ፣ ግን ሪያሊቲ እንደዛ አይደለም። አንዳንድ ጊዜ ፖለቲከኞች ፖለቲካቸውን ነው የሚሰሩ። ዞሮ ዞሮ አገርን ማረጋጋት፣ ሰላም ማድረግ ስላለባቸው ያንን አድርገዋል፣ ግን ትክክል አይደለም። በዛ ፍትህ አይመጣም። እኛ ምናምነው ነው ምነ ምንድነው ማደባበስ ነው እየተያዘ በሚዲያ ካየው አሁን የበለጠ የማጠልሸ ዜ አው በትክክል የሃይማኖት እርስ በርስ የመጣላት ነገር አለም ግን፣ ያ እንዲፈጠር እየተፈለገ ያለው ነገር ጥረት እየተደረገ ካሊፎርኒያ መምጣታቸው ይነገሩኝ። አቶ አደም አለሙ በበኩላቸው በእጅጉ እንዳሳዝናቸው በገለጹት ክስተት ለተጎዱት ፍትህ እንዲሰጥ ጠይቀው የከተማው የቀደመ አውድ ይመለስ ዘንድ መደረግ አለበት ያሉትን እንዲመክረዋል። በአሁኑ ሰዓት ይሄ ችግር ከተፈጠረ በኋላ እኛ ጥፋትን በጥፋት መመለስ ሳይሆን ተከባብረን እንደገና ምንድን ነው መፍትሄው የድሮ ግንኙነታችን የድሮ አበልጅነት ያልተናሳን የለም። እኔ በራሴ አበልጅ አለ፣ የክርስቲያን አበልጅ አቅፌ አሉ ቤጥ ዘመዶቻችን። ያም መከባበር መቀጠል ነው እንጂ መቆራረጥ የለብን። ይሄንን ነገር ያመጡትን ሰዎች መንግስት እንደ አስፈላጊነቱ የሚጠይቅበትን በህጋዊ መልኩ የሚጠየቅበትን ጥፋት ያጠፋ በፍትህ፣ ፍትህ ማለት ሚዛናዊ ነው። አድሎነት በለለው ለፍትህ እንዲቀርቡ ጥፋት ያጠፉት ሰዎች ለፍርድ እንዲቀርቡ ነው እንጂ መመላለስ ብድር መመላለስ ሊሆን አይገባም ከዚህ በኋላ የሚለውን ነው ማለት የምፈልገው። በሰሞነኛው ግጭት የቤተሰባቸውን አባል ያጡት አቶ ኑረዲን መሐመድ በበኩላቸው ባደጉባት ጎንደር የእስልምና እምነት ተከታዮች እየደረሰባቸው ናቸው ያሏቸውን በደሎች እንዲገቱ፣ ለተጎጂዎችም ሰብአዊ ድጋፍ እንዲቀርብ ጠይቀዋል። ያንን ምንድን ነው የምናሽርበት የምናክመው ለምሳሌ ባለፈው ጊዜ ሻሸመኔ ላይ በጣም ደስ የሚለው አዲስ አበባ ያሉ አርቲስቶች እየሄዱ ህብረተሰቡን አይዟችሁ፣ የተጎዱ ቤተሰቦችን አይዟችሁ እያሉ ነው። በጣም ጥሩ ነው የተሰራ። ዋይኖት ጎንደር ይሄን ያህል ህዝብ ሞቶ ይህን ያህል ንብረት ወድሞ እንዴ? የጎንደር ሙስሊሞች ኢትዮጵያውያን አይደሉም እንዴ? ሰው አይደሉም እንዴ? ሌላው ይቀር። አዎ ይሄ ነገር ጥሩ አልነበረም። አይዟችሁ ብሎ ሂዶ ማረጋጋት ከሁሉም የህብረተሰብ ክፍል ይጠበቃል። በተለይ ሚያዝያ 18 ቀን 2014 ዓ ም የተከሰተውን የህይወት መጥፋትና ንብረት ውድመት ተከትሎ 250 ያክል ተጠርጣሪዎች በቁጥጥር ስር እንደዋሉ የከተማው አስተዳደር ከሰሞኑ ማስታወቁ አይዘነጋም። ለአሜሪካ ድምፅ ሀብታ ሙዚየም፣ ዋሽንግተን ዲሲ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል የምዕራብ ጉጂ ዞን ይንቀሳቀሳሉ የተባሉ የኢትዮጵያ መንግስት ኦነግ ሸኔ የሚላቸውና ራሳቸውን የኦሮሞ ነፃነት ሰራዊት ብለው የሚጠሩ ታጣቂዎች በደቡብ ክልል አማሮ ወረዳ ትሩፍ ቱፋት ቀበሌ አደረሱ በተባለው ጥቃት ሁለት ህጻናት መገደላቸውና ሲጠብቋቸው የነበሩ ከብቶቻቸውን መዘረፋቸውን የወረዳው ነዋሪዎችና ቤተሰቦቻቸው በስልክ ለአሜሪካ ድምጽ ተናግረዋል። መንግስት በታጠቁ ቡድኖች ላይ እርምጃ እየተወሰደ ነው ቢልም በወረዳው ህዝቡ ላይ የሚደርሰውን ኢሰብዊ ጥቃትና ጉዳት መቀጠሉን የልዩ ወረዳው የሰላምና የጸጥታ ጽሕፈት ቤት አስታውቋል። ስሙ በተጠቀሰው ቡድን ላይ የቀረበውን ውንጀላና ክስ በተመለከተ ከቡድኑ የተገኘ አስተያየት እስካሁን የለም። ይሁንና ለቡድኑ ቃል አቀባይ ከዚህ በፊት ለአሜሪካ ድምጽ በሰጡት አስተያየት ሰራዊታቸው ሲቪሎችን ኢላማ እንደማያደርግ መግለጻቸው ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩ ልኳል። እድሜያቸው 12 የሆኑ ህጻናት እንደተገደሉና የአንደኛ ወንድም መሆኑን የተናገረው ወጣት ዘላለም ዳንኤል አሁን ህፃናቱን ቀብረው ለቅሶ መቀመጣቸውን ገልጸዋል። በጣም አሰቃቂ ግድያ ነው። የገደሉት ሁለቱም ወንድ ናቸው። ጓደኛሞች ነበሩ። ጎረቤት፣ ያው ጎረቤት፣ አንድ አካባቢ ልጆች ነበሩ። ስለ ህፃናቱን መገደል እንዴት እንዳወቁም ያስረዳል። ያው ውጤት ድንቅ ሰማን፣ ያው ቤተሰቦች ሁሉ ጎረቤቶች እንዳለ፣ ያው ተሯርጠን ስንሄድ፣ ያው ቱፍ ሲጀመሩ በስቃይ ነው ለራሱ ሬሳን ያገኘሉ ይደርሳል ከምሉት ጥቃት የተነሳም የስቃይ ኑሮ እንደምኖሩ ዘላለም ተናግሯል። እኛ ጋር እየበሉ እየጠጡ የነበሩ ሰዎች አሁን ሌላ እጅ በመካከላቸው ሲላለ በጣም በጣም፣ አሁን ለእኛ ጭንቅ ነው መውጣት መግባት ለራሱ ከብት ማገድ ናን ሁሉ አርሶ አደር ማሳ ሁሉ በቃ እየተቸገረ እየተሰቃየ ነው ያለ ነው፣ በተለይ አማሮ አካባቢ ላይ በጣም ስቃይ ነው። ስቃይ ላይ ነው አለ። በአማሮ ልዩ ወረዳ የትፋተ ቀበሌ ነዋሪ መሆናቸውን የተናገሩት የአይንማኝ አቶ ኤርሚያስ ተገኝ ከምዕራብ ጉጂ ዞን ገላና ወረዳ የተነሱ ያላቸው ታጣቂዎች የግድያና የዝርፊያ ወንጀል ፈጽመዋል ሲል በስልክ ለቪኦኤ ተናግሯል። በወረዳው ሕዝብ ላይ እንደዚህ አይነት በደልና የሰብአዊ ጥቃት ሲፈጸም የመጀመሪያው አይደለም ብሏል። ያው ከዚህ በፊት አብረን በጣም ተስማምተን ሲኖር ነበር። ሙሉ ጉጂዎች ወይም ሙሉ ኦሮሚዎች አይደሉም። ሲክሰነ ኦነጌ በማዕከላቸው ከገባ ጊዜ ጀምሮ በጣም ያው በእኛ ላይ በጣም ከፍተኛ ችግር ያደረሱ እንዳሉ ከሁለት ሺ ዘጠኝ ጀምሮ ከፍት ይነዳል ደግሞ ሰው ይሞታል፣ ሰው ይታረዳል። ይህን ነው የምናየው። ግን ከዚህ በፊት በጣም ተስማምተን አብረን ገበያ ይሸጥ ነበር፣ አብረን አንድ ላይ ሲናግድ ነበር። ከሁለት ሺ ዘጠኝ አመተ ምህረት ጀምሮ ሰላም እንደራቃቸው ገልጸው የክልሉና የፌደራል መንግስት መፍትሄ እንዲያበጅልን እንማጸናለን ብሏል። ሰላም እንፈልጋለን። መጀመሪያ ከእነሱ ጋር ሲኖር ነበር፣ ያው በሰላም ከፍት ማገድ የሚያርስ ደግሞ በሰላም ማረት እንዲያርስ የሚማረውን ደግሞ በዚ አሁን በመካከላቸው አቋርጠን ነበር ወደ አርባ ምንጭ የምንሄደው። ወደ አርባ ምንጭ በመካከላቸው አቋርጠን ሲንሄድ ኑ ብሉ፣ ኑ ጠጡ፣ ኑ ቡና ጠጡ እያሉን እያሉን ነበር። ግን እነዚህ የታጠቁ ኃይሎች ገብተው እንትም ካደረጉ ጊዜ ጀምሮ እንዲሁም ሸፍ ማገድ፣ እርሻ ማረት በጣም ለእኛ ስጋት ሆነብናል። የልዩ ወረዳው የሰላምናም የጸጥታ ጽፈት ኃላፊ አቶ ብሩክ አየለን ትናንት በወረዳው ትፋተ በተባለ ቀበሌ ስለተፈጸመው ጥቃት ተናግሯል። በሚራብ ጉጂ ዞን አካባቢ ይገኛሉ እነሱ ሌሎችን ወጣቶችን እያደራጁ ፀረ ሰላም ኃይሎችን ከራሳቸው ጋር እያደራጁ እነሱም ለራሳቸው አሸባሪም ስለሆኑ የሚያደርጉብን ጥቃት ከጊዜ ወደ ጊዜ የከፋ ነገር እያስተናገደን ያለ ነው። ስለዚህ በቅርቡም በቀን ስራ አንድ ክፋቴ በሚባል ቀበሌ ሲያግዱ የነበሩ ሁለት ህጻናትን ገምለ ሁደዋል ተወሰነ ከአርባ በላይ የሚሆን ክፍትም ተዘርፏል። ያን መነሻ በማድረግ ሰራዊት ወደዛ ተንቀሳቅሶ ሲሄድ በሰዓቱ ተኩስ ነበር። ግን ጥቃቱን ካደረሱ በኋላ ጸረ ሰላም ኃይሎቹ ሸሽተዋል። እንደዚህ አይነት ችግሮች በቀጠናችን እየተስተዋሉን ያምስ የሚፈጸመው ጥቃት የተባባሰ መሆኑን ገልጿል። መንግስት በታጠቁ ቡድኖች ላይ እርምጃ እየወሰደ መሆኑን ቢገልጽም በወረዳው ህዝብ ላይ የሚደርሰው የሰብአዊ ጥቃትና ጉዳት መቀጠሉን ማስታውቀዋል። ቀበሌዎችን መቆጣጠር አለ ቀበሌው ኦልሬዲ የመንግስት አካል ቀበሌ ገፍቶ እየሰራ መረጃ መለዋወጥ አሁን የለም። ከመንግስት መዋቅር ጋር እና መረጃ እየተለዋወጥን አይደለም። ሸንዳይ አካባቢውን ተቆጣጥሯል። አካባቢው ላይ ያለው የሚንቀሳቀሰው ሀይል ራሱ ለሸኔ ተገዥ የሆነ ነው እና ከዛም ጋር ተያይዞ የሚደረገው ነገር ሁሉ መንግስት ከመንግስት ጋር እየተነጋገረ ችግሩን መፍታት ወደሚችልበት አይነት ሁኔታ አደለም እያመራ ያለ እና፣ ኦፕሬሽኑ በየጊዜ ኦፕሬሽን ተገብቷል ይባላል፣ ግን አሁን ባለው ተጨባጭ ሁኔታ ኦፕሬሽኑ ስኬታማ ነው የሚል ነገር የለም። በተፈጸመው ጥቃት ከተወነጀለውና ክስ ከቀረበበት ቡድን የተሰጠ አስተያየት የለም። ይሁንና የቡድኑ ቃል አቀባይ ከዚህ በፊት ለአሜሪካ ድምፅ በሰጠው አስተያየት ሰራዊታቸው በሲቪሎች ላይ ጥቃት እንደማያደርስ መግለጻቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። የተከታዩ ዘገባችን የምናልፈው ደግሞ ወደ አማራ ክልል ይሆናል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ህገ መንግስቱን በኃይል ለመናድ መሞከር በሚል ወንጀል ተከሰው ዛሬ ከሰዓት በኋላ ፍርድ ቤት መቅረባቸውን ጠበቃቸው አቶ ሸጋው አለበል ገልጸዋል። በሌላ በኩል ደግሞ የአማራ ክልል መንግስት በፋኖ ስም ከሚፈጸሙ ወንጀሎች ጋር በተያያዘ የተፈጠሩ ችግሮችን በመቀራረብና በመነጋገር ጭምር ለመፍታት መሞከር አለበ በት ሲሉ የቀድሞ የተቃዋሚ ፓርቲ አመራር አባልና የፓርላማ ተመራጭ አቶ መሐመድ አሊ ለአሜሪካ ድምጽ ተናግረዋል። መንግስት የሰከነ አካሄድ መሄድ እንዳለበትም አሳስበዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍ ያለ ከትላንት በስቲያ በሰጡት መግለጫ አስተዳደራቸው በፋኖ ስም እየተፈጸሙ ባሉ ወንጀሎች የተጠረጠሩ ግለሰቦችን በቁጥጥር ስር እየዋለ መሆኑን ገልጸዋል። ይህ እርምጃ ፋኖን የማጥፋት ሳይሆን በፋኖ ስም የሚነግዱ ሕገወጦችን የመቆጣጠር ነው ሲሉ ርዕሰ መስተዳድሩ ለጋዜጠኞች መናገራቸው ይታወ ይታወሳል። አስቴር ምስጋናው ተጨማሪ አላት። የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀኔራል ተፈራ ማሞ ዛሬ ፍርድ ቤት መቅረባቸውን ጠበቃቸው ሸገዋለበን ለአሜሪካ ድምፅ ገልጸዋል። ዛሬ ስምንት ሰዓት በነበረው ቀጠሮ በትላንትና ዋስትና ተጠይቆ ለዛሬ ቀጠሮ ተይዞ ነበር። እሱ መዝገብ ተከትሎ ፖሊስ ተከሳሽ እንዳያቀርባቸው የአማራ ክልል ፖሊስ ኮሚሽንና ባህርዳር ፖሊስ መምሪያም አስተያየታቸውን ይዘው እንዲቀርቡ ነበር ተቀጥሮ ነበረ። ይህን ተከትለው ተጠርጣሪው ቀርበዋል። ፖሊስ የፌደራል ፖሊስ እና የክልል ፖሊስ የጋራ መርማሪ በሚል ቀርበው ለአስራ አራት ቀን ጊዜ ቀጠሮ ጠይቀው ፍርድ ቤት ግራ ቀኝ መከራከሪያ ተመልክቶ የአስር ቀን ጊዜ የቀጠሮ ፈቅዶላቸው ነው የሚገኘው መቅዶ ለሀያ ሁለት ላይ ተቀጠሩት ግንቦት ሀያ ሁለት ተጠርጥሯል የተባለው ህገ መንግስታዊ ስርዓትን በኃይል መናድ በሚል ነው። በወቅቱ የነበረው ነገር ሰላማዊ ነው። ፍርድ ቤት የመጡትም ተገቢ ጠበቃ ተደርጎላቸው ነው። ምንም አይነት የተታመነላ ችግር አልነበረም። የጀኔራሉ ምክትል የነበሩት ኮሚሽነር ቢሰጥ ጌታውን ዛሬም ፍርድ ቤት አለመቅረባቸውን የገለጹት ባለቤታቸው ወይዘሮ የንጉሴ በሪሁን ናቸው። የአምስት ወር ነፍሰ ጡር በመሆናቸው ወደ ክልል በመምጣት ለሚመለከተው አካል ቅሬታ ለማቅረብ እንደተቸገሩም አክለው ገልጸዋል። ምንም አዲስ ነገር የለም ፍርድ ቤትም የለም። የጠየቀውን ሴልፍ እንዳይቃቸው ምላሻቸው ያነው እሱም በቃ እዛው ነው ያለው። ምንም ለውጥ የለም። እኛ ምንም የምናውቀው ነገር የለም ነው ምን ፖሊሶቹም ሌላ የምንጠይቀው ማንም ብለን እንጠይቃለን። እዚህ ሁሉም ሲጠየቅ እኛ የምናውቀው ነገር የለም ት ወደ እነሱ ሲመጣ ነው የበላይ አካልም ደግሞ እንደ ወንጀለኛ የዘፍሙ ዝም ብሎ ቁጭ አድርጓቸው አንድ ነው ብሎ የተናገረው ነገር የለም። ቢያንስ መጠየቅ ነበረባቸው በሰዓቱ ግን እስካሁን ድረስ የጠየቁት ነገር የለም። ሄደና እንገባለና በርቀት ዝም ብለን እንደዚህ ብቅሩ አይተን እንመለሳለን። ከዛ ውጭ ተጠግተን እና ቀርበን ማነጋገር እራሱ አልቻልነም ጠበቃ እንኳን በርቀትኛ ጠበቃ ምናምን የሚያስፈልግ ከሆነ ጠበቃ ምናምን ልፈልግ ስለ ጠበቃ የሚቀርበ መጀመሪያ ስጠየቅና ከመስሲት ቀርባለን። አሁን ምንድን ብለን ማንም ልንጠይቅ ጠበቃ እናቆማለን ማለት ትልቅ ላይ ያሉ ባለስልጣናት እነሱ ራሳቸው አረ እንዲያዝ ይፈረጉኛል። ሌላ ማን ይጠየቃል? እንግዲህ የታዘብ ነው። ከትእዛዛችን ከክልል ነው፣ እኛ የምናውቀው ነገር የለም ከፌደራል ነው የሚያሉ ፖሊሶች እያገቱ፣ እንደዛ ከሆነ እዚያ ያሉት ሰዎች የራሳቸው በጎነጎኝት ነገር ማንም ሄደን እኛ መጠየቅ እንችላለን። የአማራ ክልል መንግስት ህግ ማስከበር ብሎ በጠራው እንቅስቃሴ ሰሞኑን በክልሉ በርካታ ሰዎች በቁጥጥር ስር እየዋሉ እንደሆነ ርዕሰ መስተዳደሩ ዶክተር ይልቃል ከፋለ ሰሞኑን ለጋዜጠኞች በሰጡት መግለጫ መናገራቸው ይታወሳል። በክልሉ መንግስት እየተወሰደ ያለውን እርምጃ በመቃወም በምስራቅ ጎጃም ዞን ሞጣ ከተማ ትላንት አደባባይ ላይ የወጡ እንደነበሩ ስማቸውን መግለጽ ያልፈለጉና ድምጻቸውንም እንዲቀረጽ ፈቃደኛ ያልሆኑ ነዋሪዎች ገልጸዋል። ዛሬ ፍርድ ቤት መቅረባቸው የተገለጸው የብርጋዴር ጄኔራል ተፈራ ማሞ መታሰር የክልሉ መንግስት እየወሰደ ካለው በርዕሰ መስተዳዱ ከተገለጸው እርምጃ ጋር የተገናኘ አለመሆኑ የታወቀ ነገር የለም። በሌላ ዜና የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከትናንት በስቲያ ለጋዜጠኞች በሰጡት መግለጫ ካለፈው ማክሰኞ ጀምሮ በክልሉ የህግ ማስከበር እንቅስቃሴ መጀመሩን ጠቅሰው እርምጃው በሕገ ወጦች ላይ ያነጣጠረ መሆኑን መግለጻቸው ይታወሳል። በአሁኑ ሰዓት ፋኖ በሚል ስም በአማራ ክልል የሚታወቀው መደበኛ ያልሆነ አደረጃጀትና እንቅስቃሴ ቁጥሩ የበዛ ደጋፊ እንዳለው ሁሉ የሚቃወሙትም አሉ በሰሜን ኢትዮጵያ ጦርነት ወቅት ከትግራይ ክልል አመራሮች የሰብአዊ መብት ጥሰቶችን ፈጽሟል በሚል ውንጀላ ይቀርብበታል። ሰሞኑን በአማራ ክልል ኦሮሞ ብሔረሰብ ዞን እና ወለጋ ውስጥም እንዲሁ ጥቃት አድርሷል በሚል ውንጀላዎች ሲቀርቡበት ቆይቷል። የአማራ ክልል ፕሬዚዳንት የሰጡት መግለጫ ከዚህ ጋር የተገናኘ አይደለም። እስሩ በክልሉ ውስጥ በፋኖ ስም የሚንቀሳቀሱ ሕገ ወጦች ላይ እየተወሰደ ነው ብለውታል። ይህንን የርዕሰ መስተዳደሩን መግለጫ እና የክልሉ መንግስት እየወሰደ ያለውን እርምጃ በተመለከተ ያነጋገርናቸው የቀድሞ የተቃዋሚ ፓርቲ ከፍተኛ አመራር አባልና የፓርላማ ተመራጭ አቶ መሐመድ አሊ ተከታዩን አስተያየት ሰንዝረዋል። እኛ ስለ ፋኖ አውቀው ነገር የሀገር ህልውና አደጋ ላይ በወደቀበት ጊዜ ውድ ህይወታቸውን ለመስጠት በቁርጥ ቀን የተሰለፉ ናቸው። የፋኖን አደረጃጀ እንዴት መስመር እናስይዘው፣ እንዴት ህጋዊ መልክ እንዲኖረው እናድርገው በሚለው ላይ እኔ አሁንም ቢሆን መደረግ ያለበት ነገር በስርዓት በሰከነ መንፈስ በመነጋገር እንጂ ማፈን ያልተጠበቀ እና አላስፈላጊ ግጭትና ችግር ውስጥ መግባትን ሊያስከትል ይችላል የሚል ስጋት አለ። የሚወሰዱት እርምጃዎች ግን ከፍተኛ ጥንቃቄ የተሞላባቸውና ለወራሪው ኃይል አመቺ ክፍተትና ሁኔታ የማይፈጥሩ መሆናቸውን ማረጋገጥ ያስፈልጋል የሚል እምነት አለ። የተጀመረው እርምጃ ፋኖን የማጥፋት ሳይሆን በፋኖ ስም የሚነግዱትን ህገ ወጦችን የመቆጣጠር ነው ያሉት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በክልሉ ውስጥ ስር የሰደደ ስርዓት አልበኝነት ነግሷል። መነሻችንም የህዝብ ቅሬታ ነው ብለዋል። ለዚህ ንግግራቸው አቶ መሐመድ በፋኖ ስም ወንጀል የሚፈጽሙትን መንግስት ህጉ በሚያዘው አግባብ እርምጃ መውሰድ አለበት ብለዋል። በፋኖ ስም ተደራጅተው ወንጀል የሚሰሩ በህዝብ ላይ በደል የሚፈጽሙ፣ የህዝብን ሀብትና ንብረት የሚዘርፉ በወንጀል ሊጠየቁ የሚገባቸው ካሉ የመንግስት የፍትህ አካላት አሉ ወንጀለኞችን መለየት የሚቻልበት ይህ ግ የህግ አግባብ አለ። ያን የህግ አግባብ ተከትሎ ወንጀለኞችን ለህግ ማቅረብ እና ተገቢውን ቅጣት እንዲያገኙ ማድረግ ይቻላል የሚል እምነት አለኝ። ነገር ግን ይላሉ አቶ መሐመድ፣ የፋኖ አደረጃጀት ወደ መደበኛ መስመር ማስገባት ተገቢም ነው ብለው ያምናሉ። ከሀገር መከላከያ ሰራዊት ከአማራ ልዩ ሀይል እና ሚሊሻ ጋር ተቀናጅቶ እና ተናቦ መንቀሳቀስ እንዳለበት እሙን ነው። ለወደፊቱም የፋኖ አደረጃጀትና እንቅስቃሴ ህጋዊ መልክ ሊኖረው እንደሚ ገባ ምንም የሚያጠያይቅ ነገር አይደለም። ምክንያቱም በአንድ ሀገር ውስጥ ሁለት የታጠቀ ወታደራዊ ኃይል ሊኖር አይችልም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። እየተከታተላችሁት ያላችሁት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ነው። ዝግጅታችን ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በእስር ላይ የሚገኙ የኦሮሞ ነጻነት ግንባር ወይም ኦነግ አመራሮችን በተመለከተ ትላንት ያወጣውን ሪፖርት ፓርቲው ጥሩ ጅምር ነው ሲል አድንቆታል። ሆኖም መካተት የነበረባቸው ጉዳዮች ባለመካተታቸው ሪፖርቱን የተጓደለ እንዳደረገው ፓርቲው ጨምሮ ገልጿል። ፀሐይ ዳምጠው ዝርዝር አላት። የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ አግባብ ውጭ ታስረዋል ያላቸውን የኦሮሞ ነጻነት ግንባር አመራሮች እንዲፈቱ የጠየቀበትን መግለጫ በተመለከተ አስተያየት የሰጡት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ለሚገመቹ ሪፖርት መውጣቱ በጎ ጅማሬ ነው ሲሉ ገልጸዋል። እኛ እንደ መልካም ጎንም የምናይበት ሂደቶች ነው ያሉ፣ ነገር ግን መግለጫው ወይ ደግሞ ጥናቱ ሁሉንም ያማከለ ወይ ሁሉንም ያካተተ እንዳልሆነ ነው እየተረዳ ነው። የተለያየ አቤቱታ ለነሱ ስናቀርብ እንደ መቆየታችን መጠን አመራሮቻችንንም በየቦታ ታስሮ ያሉበት ያላካተተ፣ እንደዚሁም አባላቶቻችንም በስፋት ታስሮ በሚገኙበት አላማከለም። አቶ ለሚ ሪፖርቱ ይጎለዋል ያሉትንም ጠቅሰዋል። ሊቀመንበር አቶ ዳውድ ኢብሳ በቁም ስር ላይ የነበሩ እና እኛም እንደ ድርጅት ለኢትዮጵያ ሰብአዊ መብት ኮሚሽን የተለያየ ደብዳቤዎችን እያደረትና የነበሩ የነበሩትን ክስተቶች ሁሉ ስንገልጽላቸው እየነበረ ይሄንን ሁሉ ያአላካትተን ይህ መቅረቱ ራሱ አንዳንድ ጉድለት ይታይበታል ማለት ነው። በተለያዩ የኦሮሚያ ክልል አካባቢዎች ታስረው ያሉ የፓርቲው የዞንና የወረዳ አመራሮች እንዲሁም የፓርቲው አባላትና ደጋፊዎች አሁንም ከህግ አግባ ውጭ ታስረው ይገኛሉ፣ ያሉት አቶ ለሚ ከእስር ተለቆም የት እንዳሉ ያልታወቁ ግለሰቦችም መኖራቸውን ጠቅሰዋል። ለእነዚህ አይነት ችግሮች ኮሚሽኑ ትኩረት እንዲሰጥም ተናግረዋል። አማኑኤል እጅጉ መርጋ የሚባለው ከክሊንቶ ማረሚያ ቤት ታፍኖ እንደተወሰደ እና ከተወሰነ ወራት በኋላ ደግሞ ነቀምቴ ላይ አራት ወጣቶች ጋር እንደታሰረን ይሄንን ሁሉ አላካተተም። የነ ኮኔል ገመቹ የሚገኙበት በክስቲ ጥቁማ የምጠራ መዝገብ ውስጥ ሶስተኛ ተከሳሽ የነበረ እና አሁንም በዚህ ሰሞን ኮኔል ገመቹ አያና ፍርድ ቤት እየተመላለሱበት ባለበት ዜ የእሳቸው ክስ ባኝ የጠየቀው ጠቅላይ አቃቢ ዜግ የአምስት ሰዎች ነበረ። እሱ በዛን ሰዓት አስራ አንድ ሰዎች ናቸው የተለቀቁት። ነገር ግን የአማኑኤል እጅጉ መርጋም ቢሆን በችሎት ደረጃ ተጠርቶ እየሄደበት ባለበት ሁኔታ ነው እያለ ይህንን ሁሉ አላካተተም። የታሰሩ የፓርቲው አመራሮች አባላትና ደጋፊዎች በሙሉ እንዲፈቱ እንጠይቃለን ያሉት ኃላፊው የኢትዮጵያ ሰብዊ መብቶች ኮሚሽን ገለልተኛ ተቋም እንደመሆኑ መጠን የሰብአዊ መብቶች ጥሰትን መከላከል ይኖርበታል ሲሉ አክለዋል። ችግሮችን ለመቅረፍ አሁን የጀመሩትን በጥልቀት ገብቶ የተፈጸመውን ኢሰብአዊ ድርጊቶችን በአደባባይ አውጥቶ ችግሮቹ መፍትሄ እንዲያገኙ በሚሰሩበት ሁኔታ ሁሉ እንደ ድርጅት የተቋቋሙበት አላማ አላቸው። ያም አላማን መሰረት አድርገው ደግሞ የራሳቸውን ሪስፖንስቢሊቲ ወይ ደግሞ ተጠያቂነት መወጣት እንዳለባቸውና ግብ እስከዳር ለማድረስ የጀመሩትን ኢንቨስቲጌሽኑን ወደፊት ላይ እንደደረሰ ለህዝቡ ወደፊት የሚያሳውቁት ይሆናል ብለን እንጠብቃለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርትን በተመለከተ እንዳዩ ይመለከታቸዋል ብሎ ኮሚሽኑ ከጠቀሳቸው ከኦሮሚያ ፖሊስ ኮሚሽን እና ከኦሮሚያ ጠቅላይ አቃቤ ሕግ መልስ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ተከታዩ ዘገባችን ደግሞ ወደ ትግራይ ክልል የሚወስደን ይሆናል። የተኩስ አቁሙ ይፋ ከተደረገበት ካለፈው መጋቢት ወር ጀምሮ ወደ ትግራይ ከሚገባው እርዳታ ከፍተኛ መጠን ያለው ቁሳቁስ በያዝነው ሳምንት በግጭት ከተዋጠው የትግራይ ክልል ደርሷል። ጥረቱ በክልሉ ለሚታየው የሰብአዊ ቀውስ ምላሽ ለመስጠት የሚጣደፉትን የረዴት ድርጅቶች ግስጋሴ ቢያመላክትም በግጭቱና አካባቢውን በመታው የበረታ ድርቅ የተጠቁት አጎራባች ክል ሌሎችም በተመሳሳይ እርዳታ የሚሹ በመሆናቸው ያለው የእርዳታ ክምችት በመመናመን ላይ ነው። ሊንዳ ጊፍታሽ ከሰመራ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። አስራ አምስት ሺህ ቶን ምግብና ሌሎች የነፍስ አድን አቅርቦቶች በያዝነው ሳምንት ትግራይ መድረሳቸውንና ተጨማሪ እርዳታም ወደዚያ እያመራ መሆኑን የተባበሩት መንግስታት ድርጅት የምግብ ፕሮግራም ደብሊዩ ኤፍ ፒ አስታወቀ። ምንም እንኳን በየብስ ተጓጉዞ የሚደርስ በጣም አስፈላጊ አቅርቦት በፌዴራል መንግስቱና በህወሓት መካከል በተካሄደው ጦርነት ሳቢያ በመቋረጡ የአየር በረራው በተፈቀደ ጊዜ በአየር ብቻ ተጓጉዞ ሲገባ እንደቆየ ያስታወሰው የዓለሙ ምግብ ድርጅት የመተላለፊያ ኮሪደሩ በተከፈተበት በአሁኑም ወቅት ለረሃብ አደጋ ለተጋለጡት ተጨማሪ የእርዳታ አቅርቦት ማስፈለጉንና በአጠቃላይም 4.8 ሚሊዮን ሰዎች ለረሃብ መዳረጋቸውን የመንግስታቱ ድርጅት ጨምሮ አመልክቷል። ፍጥነቱ አሁን እየጨመረ ስለሆነ በዚህ ወር መጨረሻ በሁለት ሳምንታት ጊዜ ውስጥ ከ30 ሺህ ሜትሪክ ቶን ምግብና የምግብ ሸቀጦች ወደ ትግራይ ይደርሳል ብለን ተስፋ እናደርጋለን እቅዳችን በሰኔ ወር መጨረሻ አንድ መቶ ሺህ ቶን ምግብ ለማድረስ ነው በአፋር ክልል ዋና ከተማ ሰመራ እና በመቀሌ ከተማ መካከል ያለው የሰብአዊ እርዳታ መተላለፊያ ኮሪደር በቅርቡ ነው ስራ የጀምረው። በአሁኑም ወቅት ወደ ትግራይ የሚወስደው ብቸኛው መንገድ ነው። በግጭቱ ሳቢያ የተፈናቀሉ ሰዎች እንደገለጹትም አብዛኞቹ የአፋር ማዕከላዊና ሰሜናዊ ከተሞች በህዋት ኃይሎች ጥቃት ደርሶባቸዋል። በእነኚህም ጥቃቶች ሳቢያ ከክልሉ ህዝብ ቁጥር ከሁለት ሚሊዮን ተኩል በላይ የሚሆነው ከቄው ተፈናቅሏል። በሌላ በኩል ህዋት በቅርቡ ባወጣው መግለጫ የጸጥታ ስጋቶችን ለማስወገድ ሲባል ኃይሎቹን ከአፋር ማውጣቱን ተናግሯል። ጥር ላይም የአፋር ኃይሎች ወደ ትግራይ ዘልቀው በመግባት ሰብአዊ እርዳታ ወደ ክልሉ እንዳይገባ እየከለከሉ ነው ብሎ ነበር። የአፋር አደጋ መከላከል ጽህፈት ቤት ኃላፊ ሞሐመድ ሁሴን ግን አፋር በትግራይ ሰላማዊ ዜጎች ላይ ምንም አይነት የጥላቻ መንፈስ የለውም ይላሉ። ቲስ ኢስ አ ቬሪ ዩኒክ ሂውማኒቲ ቢኮዝ ኦፍ ዜይ አር ይህ በጣም ልዩ የሆነ የሰብአዊነት አይነት ነው፣ ምክንያቱም እነርሱ ሊገሉን ወታደሮቻቸውን እየላኩ ነው። እኛ ግን ምግብ እንዲደርሳቸው እያደረግን ነው። ቀድሞውኑም ጦርነቱን የከፈተው ህወሓት ነው። ወረራው የተፈጸመው በህወሓት ወታደሮች ነው። ከትግራይ ህዝብ ጋር አሳሳቢ ችግር ውስጥ አይደለንም። ባለፈው የታህሳስ ወር ከ80 በመቶ በላይ አባወራዎች የምግብ ዋስትና ጦጥ ገጥሟት በነበረው ትግራይ እየጨመረ ያለውን የተመጣጠነ ምግብ እጥረት ለመፍታት አሁን የሚታየው የመተባበር መንፈስ ወሳኝነት አለው ይላሉ። በየካቲት ወር ህወሓት የህክምና እርዳታ ካላገኙ ለከፍተኛ የምግብ እጥረት የተጋለጡ 230 ህጻናት ለህልፈት ሊዳረጉ ይችላሉ ብሎ ነበር። በሌላ በኩል የመንግሥት ተቋማትና የረድኤት ድርጅቶች አፋርን ጨምሮ በአጎራባሽ ክልሎች ቀውሶች እየተባባሱ በመሆናቸው እጅ እያጠራቸው መሆኑን ይናገራሉ። ማህበረሰቡ ድርብርብ ሸክም ነው የገጠመው። የመጀመሪያው በርካታ የውሃ አቅርቦትና ሌሎች የመሰረታዊ አገልግሎት ተቋማትን ስራ ያስተጓጉለው ወይም ያቋረጠው ግጭት። በዚህ ላይ ደግሞ ድርቅ ሌላው ፈተና ነው። ላለፉት በርካታ ዓመታትም አፋር በተከታታይ በድርቅ ሲጠቃ ነው የቆየው። ስለሆነም ድርቁ ለአፋር ማህበረሰብ ሌላ ፈተና ነው ማለት ይቻላል። የዩክሬኑን ጦርነት የመሳሰሉ ሌሎች በዓለም ዙሪያ የሚታዩ ቀውሶች የለጋሾችን የረድኤት አቅም እየቀነሱ ነው። የዓለሙ የምግብ ፕሮግራም ቫንደር ክናፕ እንደሚሉት፣ ድርጅታቸው በሚቀጥለው ስድስት ወራት ውስጥ በኢትዮጵያ ለሚያስፈልገው የእርዳታ አቅርቦት የ522 ሚሊዮን ዶላር እጥረት ያጋጥመዋል። ከዚህም ውስጥ 220 ሚሊዮን ዶላር የሚደርሰው ትግራይን ጨምሮ በሰሜናዊ የአገሪቱ አካባቢዎች ለሚያደርገው የረድኤት ሥራ የሚያስፈልገው ነው። ያለን ክምችት በጣም በፍጥነት እያለቀ ነው። ስለዚህ ስጋታችን ይህን አዎንታዊ ድባብ ፈጥረን እነኝህን መተላለፊያዎች ከፍተን መልሰን ማቆም ሊኖርብን ነው። እናም ሁሉም ነገር ከሚያዚያ በፊት ወደ ነበረው ስፍራ ሊመለስ ነው። እንደ ሬዴት ሰራተኞቹ ገለጣ ፍጥነታቸውን እየቀነሱ አይደሉም። የዓለሙ የምግብ ፕሮግራምም ጨምሮ እንዳስታወቀው ሰኞ ከደረሰው የሚበልጥ መጠን ያለው የምግብና ሌሎች የረድኤት ቁሳቁሶችን የጫኑ ተሽከርካሪዎች ወደ ትግራይ በማምራት ላይ ናቸው። እያየለ የመጣውን የረሃብ አደጋ ለመታደግም ሌላ ተጨማሪ እርዳታ ወደ ተጎዱት አካባቢዎች በተመሳሳይ እየደረሰ ነው። ይህም ደግሞ ከሀገር ውስጥ ዘገባዎች ወጣ ብለን ኔቶን የተመለከተውን ዜና እናያለን። ፕሬዚዳንት ጆ ባይደን ትላንት ሐሙስ ስዊድንና ፊንላንድ ኔቶን ለመቀላቀል ያቀረቡትን ጥያቄ በላቀ የደስታ ስሜት ተቀብለውታል። ዘመናዊ ጦር ያላቸው ሁለቱ የአውሮፓ ሀገሮች የኔቶ የደህንነት ህብረትን ወደ ሰሜን ምዕራብ የሩሲያ ድንበር ለማስፋት እንደሚረዱ ተነግሯል። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችን ዘገባ ተከታዩን ይዟል ደረጃ ደስታ ያቀርበዋል ከስዊድን እና የፊንላንድ መሪዎች ጋር ትናንት ሐሙስ በዋይት ሀውስ የተገናኙት ፕሬዚደንት ጆ ባይደን የኔቶ አባል አገራት ሁለቱን አገሮች ወዲያውኑ ወደ ህብረቱ ለመቀበል የሚያበቃቸው በርካታ ምክንያቶች አሏቸው ብለዋል። ስዊድን እና ፊንላንድ ጠንካራ የዲሞክራሲ ተቋማት፣ ጠንካራ ጦርና የዳበረና ግልጽነት ያለው የምጣኔ ሀብት አላቸው። ትክክለኛ ስለሆነውም ነገር ጠንካራ የሞራል ፅንሰ ሀሳብ አላቸው። እያንዳንዱንም የኔቶ መስፈርት ያሟላሉ። የስዊድን ጠቅላይ ሚኒስትር መግደሌና አንደርሰን አገራቸው የሶቪየት ህብረትን ተስፋፊነት ለመዋጋት ከሁለተኛው የዓለም ጦርነት ወዲህ ወደ ተቋቋመውና ሰላሳ አባላት ወዳሉት ወታደራዊ የመከላከያ ጥምረት አገራቸው ብዙ ጥቅሞችን ይዛ እንደምትመጣ ተናግረዋል። የጋራ እሴቶቻችንና እምነቶቻችን ዲሞክራሲና ነጻነት ሲሆኑ አሁን ለፈተና የቀረቡ እሴቶቻችንና እምነቶቻችን ናቸው። ዛሬ በዩክሬን ያለው ሁኔታ በአውሮፓ ታሪክ የነበሩትን የጨለማ ቀናት ያስታውሱናል። በእነዚያ የጨለማ ቀናት በቅርብ ወዳጆች መካከል መሆን ታላቅ ነገር መሆኑን መናገር ይኖርብኛል። ይሁን እንጂ አንዳንድ ተንታኞች ይህ እርምጃ ሩሲያን የበለጠ ሊያስቆጣ ይችላል ይላሉ። ከብሩ ኪንስ ተቋም ሜላኒ ሶሰን እንዲህ ይላሉ ይላሉ የኔቶ ወደ ፊንላንድና ስዊድን መስፋፋት ቁስቋሽነት ይመስለኛል። እነሱን በህብረት ውስጥ መጨመር ስለሚሰጠው ዋጋ ማንም ሰው የፈለገውን ሊል ቢችልም አሁን ላለው ጉዳይ የሚሰራ ስለመሆኑ ግን እርግጠኛ አይደለሁም። እንዲያውም የስትራቴጂ ትዕግስት ማጣት መኖሩን የሚያሳይ ይመስለኛል። የሩሲያ ፕሬዚደንት ቭላድሚር ፑቲን ኔቶ ወደ ምስራቅ የሚያደርገው መስፋፋት ለሩሲያ ስጋት መሆኑን ይገልጻሉ። ዩክሬን ህብረቱን ለመቀላቀል ያላት ፍላጎት በየካቲት ለጀመሩት የዩክሬን ወረራቸው ምክንያት እንደሆናቸውም ይገልጻሉ። የኔቶ መስፋፋት ይህ ፍጹም ሆን ተብሎ ለዩናይትድ ስቴትስ የውጭ ፖሊሲ ፍላጎት ሲባል የተፈጠረ ሰው ሰራሽ ነገር ነው። በአጠቃላይ ኔቶ የአንድ ሀገር የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያ እየሆነ ነው። ፕሬዚደንት ባይደን ለምክር ቤቱ ያቀረቡትን ጥያቄ እንደሚያጸድቀው እምነታቸው መሆኑን ተናግረዋል። ይሁን እንጂ የኔቶ አባል የሆነችው ቱርክ መሰናክል ሆናለች። የቱርክ ፕሬዝደንት ሬሲፕ ጣይብ ኤርዶጋን አመልካቾቹ አገሮች ለአሸባሪዎቹ መናኸሪያ ገነት ሲሆኑ በቱርክም ላይ ማዕቀብ መጣላቸውን ይገልጻሉ። ሰላሳ የሚሆኑ አሸባሪዎች ተላልፈው እንዲሰጡን ጠይቀን ነበር። እነርሱ ግን ይህን አናደርግም አሉ። አሸባሪዎቹን ለእኛ ያሳልፋችሁ አትሰጡንም፣ የኔቶ አባል ለመሆን ግን እንድንፈቅድላችሁ ትጠይቁናላችሁ። ኔቶ የደህንነት አካል ነው። አዎን፣ ኔቶ የደህንነት ተቋም ነው። ስለዚህ ይህ የደህንነት ተቋም ደህንነት ለማሳጣት ይሁን ልንል አንችልም። የፊንላንድ ፕሬዚደንት ሳውሊ ኒስቶ አገራቸው የአንካራን መንግስት ማነጋገራቸውን ተናግረዋል። እንደ ኔቶ አጋርነታችን ቱርክ የእኛን ደህንነት ለመጠበቅ እንደምትሰራ ሁሉ እኛም የቱርክን ደህንነት እንጠብቃለን። ሽብርተኝነት ላይ የጸና አቋማለን። ሽብርተኝነትን በየትኛውም መልኩ እናወግዛለን። በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት ኩርት ቮልከር፣ ሌሎች ተጨማሪ አገሮች ሳይቀሩ በቅርቡ የኔቶ አባል ለመሆን ይጠይቃሉ ሲሉ ለቪኦኤ ተናግረዋል። ጠንካራ የዲሞክራሲ የአውሮፓ ሕብረት አባልና እንዲሁም ጠንካራ ጦር ያላቸው ፊንላንድ እና ስዊድን ከኔቶ አባልነት ውጭ ሆነው ደህንነት የማይሰማቸው ከሆነ ይህ በግልጽ እስከ ዛሬ ድረስ የተገለሉ አገሮች መሆናቸውን ያመለክታል። አሁንም ቢሆን ያለየለት በመሐል ያለ አገሮች ተብለው የተቀመጡ እነ ዩክሬን፣ ጆርጂያ፣ ሞልዶቫ እና አንዳንዶቹ አገሮች ራሳቸው ከኔቶ ውጭ ደህንነት ሊሰማቸው አይችልም። ስለዚህ ይህ ያንን ፍላጎት እንዲጨምር ያደርጋል። ትናንት ሐሙስ ረፋዱ ላይ ባይደን በፕሬዝደንትነታቸው ወደ እስያ የመጀመሪያ የሆነውን ጉዞአቸውን ጀምረዋል። መጀመሪያ የዩናይትድ ስቴትስ አጋር የሆኑትን የደቡብ ኮሪያና የጃፓንን መሪዎች የሚያነጋግሩ ሲሆን ኳድ አራት በተባለው የአራቱ አገሮች ጉባኤም ላይ ይገኛሉ። ስብሰባዎቹ በአብዛኛው የሚያተኩሩት በዩክሬን ጉዳይ ላይ እንደሚሆንም ይጠበቃል። ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በተከታዩ ዘገባችንም በዩናይትድ ስቴትስ የሚያቆየን ይሆናል። ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር በ1973 ዓ ም የጽንስ ማቋረጥ ህጋዊ እንዲሆን የተላለፈውን ውሳኔ የሚቀለብስ ከሆነ የአሜሪካ ሴቶች ጽንስ ማቋረጥ መብታቸው የሚገደብ ይሆናል። በሮይና ዌድ መካከል ተደርጎ የነበረውን ክርክር ተንተርሶ የተወሰነው ውሳኔ ከተቀለበሰ በዓለም ዙሪያ ምን አይነት ተጽዕኖ ይፈጥራል ስትል ዘጋቢያችን ቬሮኒካ ኤግሊሲያስ በሶስት የተለ በተለያዩ አህጉሮች ላይ የሚገኙ የለውጥ አቀንቃኞችን አነጋግራለች። ደረጀ ደስታ ይቅርታ እንግዱ ወልድ ያቀርበዋል። ጽንስን በማቋረጥ ጉዳይ ላይ የሚደረገው ክርክር እነርሱ ከመወለዳቸው በፊት የጀመረ ቢሆንም ወጣት አሜሪካውያን በሙሉ ጉልበት ሙግት ውስጥ ተሳትፎ ማድረግ ላይ ናቸው። እነዚህ ተማሪዎች በአሜሪካ ህገ መንግስት ጽንስን የማቋረጥ መብት ተጠብቆ እንዲቀር ትምህርታቸውን አቋርጠው ሰልፍ በማድረግ ላይ ናቸው። ህጉ የሚቀየር ከሆነ ተጽዕኖ የሚኖረው አሁን ባረገዙት ሴቶች ላይ ብቻ ሳይሆን ወደፊትም በሚጸንሱት ሴቶች ላይ ነው። በመጪው ትውልድ ላይ ጭምርም ተጽዕኖ ይኖረዋል። በእነዚህ ወጣቶች መሃል ጽንስ ማቋረጥን የሚያግዙም ይገኙበታል። ከጠቅላይ ፍርድ ቤት አፈትልኮ የወጣውና ጽንስ የማቋረጥ መብትን የሚፈቅደው እንደ አውሮፓ አቆጣጠር በ1973 የወጣው ህግ ችግር ላይ ሊወድቅ እንደሚችል የጠቆመው ሰነድ ለተቃዋሚዎቹ ጉልበት ሆናቸዋል። ሰነዱ የፍርድ ቤቱ የመጨረሻ ውሳኔ የሚሆን ከሆነ አምሳዎቹ ክፍላት ሀገራት መፍቀድና መከልከሉ የእነርሱ ውሳኔ ይሆናል። አብዛኞቹ ክፍላተ ሀገራት መብቱን ጨርሶ ማገድ ወይም በከፊል ማነቀው መፍጠር ይፈልጋሉ። ተስፋ የማደርገው ጠቅላይ ፍርድ ቤቱ ትክክለኛውን ውሳኔ እንዲወስን እና የጽንስ ማቋረጥ ጉዳይን ማህበረሰቡ በየአካባቢው እንዲወስን ለየክፍላተ ሀገራቱ እንዲተወው ነው። ሌሎች ሀገሮች ዱካውን ይከተሉ ይሆን? ዓለም እየሆነ ያለውን በአንክሮ እየተመለከተ ነው። አሜሪካ እንዲህ አይነት መብትን የሚጋፋ ውሳኔ የምትወስን ከሆነ ሌሎች ሀገሮች የሰው መብትን ለሚጋፉ ስራቸው መከለያ ያገኛሉ ያንን ውሳኔም ተከልለው በተለይ የፅንስ ማቋረጥ እና የሴቶችን ጤና የተመለከቱ መብቶችን መጣስ ይቀጥላሉ። በአሜሪካ የሚገኘው የሴቶች ጤና ማዕከል እንደሚለው በዓለም ላይ 97 ሚሊዮን የሚሆኑ ሴቶች ፅንስ ማቋረጥን በሚፈቅዱ ሀገራት ይኖራሉ። ቢሆንም ፅንስ ማቋረጥ ከሚፈልጉ አምስት ሴቶች አንዷ እንቅፋት ይገጥማታል። ባለፈው ዓመት የሜክሲኮ ከፍተኛ ፍርድ ቤት ፅንስ ማቋረጥን እንደ ወንጀል የሚቆጥረውን ሕግ ሽሯል። ነገር ግን በሜክሲኮ ካሉት 32 ክፍለ ሀገራት ውስጥ ስምንቱ ብቻ ናቸው መብቱን ሕጋዊ አድርገው የፈቀዱት። በሜክሲኮ የሚገኙ የመብቱ አቀንቃኞች በአሜሪካ እየሆነ ያለው የማስጠንቀቂያ ደወል ነው ይላሉ። አሜሪካ እያስተማረችን ያለው የፖለቲካ ሁኔታው በተቀየረ ቁጥር መብታችን አደጋ ላይ መውደቁን ነው። ጸረ መብት የሆኑ ቡድኖች ሁልጊዜ የሴቶችን መብት ለመገደብ የተለያዩ ዘዴዎችን ይቀይሳሉ። በጄኔቭ ስዊትዘርላንድ፣ የሴቶች ጤና መብት አቀንቃኞች አውሮፓ ውስጥ ጉዳዩ አያሳስብንም ባይ ምክንያቱም ጽንስ ማቋረጥ በአውሮፓ በስፋት የተፈቀደ ነው። ፖላንድ፣ ማልታ፣ ሊሄተንሽታይን፣ አንዶራና ሞናኮ በአውሮፓ የሚገኙ ጠበቅ ያለ የጽንስ ማቋረጥ ሕግ ያላቸው ሀገሮች ናቸው። የኔ ምልከታ ወደፊት አዝማሚያው ጽንስ ማቋረጥ እንደ አንድ አስፈላጊ የጤና ጉዳይ እውቅና እንደሚያገኝ ነው። በአፍሪካ ጥቂት ሀገሮች ብቻ ጽንስ የማቋረጥን ጥያቄ ለሚያቀርቡ ሰዎች ፍቃድ ይሰጣሉ። ከእነዚህ ውስጥ እንደ አውሮፓ አቆጣጠር በ1996 ህጋዊ ያደረገችው ደቡብ አፍሪካ አንዷ ነች። ነገር ግን በአሜሪካ መብቱ ተመልሶ የሚቀለበስ ከሆነ የመብቱ ተቃዋሚዎች ይበልጥ ይበረታታሉ። የጽንስ ማቋረጥ አገልግሎት በምንሰጥበት ማዕከላት ተገልጋዮች እንዳይገቡ ለመከላከል ሰዎች ለተቃውሞ ተሰብስበዋል። በሌሎች ሀገሮች ጽንስ የማቋረጥ መብት እየተቀለበሰ በመጣ ቁጥር ተቃዋሚዎች የበለጠ ጉልበት ያገኙና በደቡብ አፍሪካም የመቀልበስ እድል ይኖረዋል። የዓለም ጤና ድርጅት እንደሚለው ከሆነ መብቱን በመገደብ ጽንስ ማቋረጥን ማስቆም አይቻልም። በተጨማሪም 23ሺህ የሚሆኑ ሴቶች አደገኛ በሆነ መንገድ ጽንስን ለማስወረድ በመሞከር ሂደት ውስጥ በሚፈጠሩ ችግሮች ሕይወታቸውን ያጣሉ። የአሜሪካ ድምፅ ያነጋገራቸው የመብቱ ተቃዋሚዎች ይህንን ክርክር አይቀበሉም። በአሜሪካ 49 ዓመታትን ያስቆጠረው መብት ከሞራል አንጻር ትክክለኛ ስላልሆነ መቀልበስ አለበት ብለው ያምናሉ። ብዙ ሰዎች የአሜሪካ ጽንስ የማቋረጥ መብት ስር ነቀል ጉዳይ መሆኑን አይረዱም። ይህ ሕግ በዓለም ዙሪያ መልካም ተጽዕኖ ይኖረዋል ብለን ተስፋ እናደርጋለን። ምክንያቱም መንግስታት ሕጋቸውን ሲቀይሩ አብዛኛውን ጊዜ የአሜሪካንን ሕግ ይጠቅሳሉ። አስታራቂው መንገድ ሴቶች በእርግዝናቸው ወቅት ቤት፣ የሕክምና አገልግሎት ለሕፃናቱ ምግብና ልብስ በመስጠት ማገዝ ነው። የአሜሪካው ጠቅላይ ፍርድ ቤት ውሳኔውን መቼ እንደሚሰጥ አይታወቅም። ውሳኔውን በሚሰጥ ጊዜ ግን ከአሜሪካን ባሻገር ባሉ ሌሎች አገራት አንደምታው ሊታይ ይችላል። ወደ ሀገር ውስጥ ዘገባ ስንመለስ የሰብአዊ ድጋፍ አቅርቦት ማነቆዎችን መቅረፍ በሚቻልበት ጉዳይ ላይ ከኢትዮጵያ ባለስልጣናት ጋር መወያየታቸውን የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ገልጸዋል። የጉብኝታቸውን ዝርዝር የተከታተለው ኬኔዲ አባተ ነው ካለፈው ሰኞ ግንቦት ስምንት ጀምሮ በኢትዮጵያ የሶስት ቀናት ቆይታ የነበራቸው የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ኤሞን ጊልሞር በሰጡት መግለጫ ከፕሬዝደንት ሳህለ ወርቅ ዘውዴ፣ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ከሌሎች የመንግስት ተወካዮች፣ የሰብአዊ መብት ድርጅቶች፣ ከተቃዋሚ ፓርቲ ተወካዮች፣ ከአለም አቀፍ ድርጅቶች እና ሌሎች በርካታ አካላት ጋር መወያየታቸውን ተናግረዋል። ሚስተር ጊልሞር ከተለያዩ አካላት ጋር ውይይት ያደረጉባቸው ጉዳዮች የሰብአዊ ድጋፍ አቅርቦት፣ ዘላቂ ሰላምን ለማስ ተስፈን የተጀመሩ ሂደቶች እንዲሁም የሰብአዊ መብት ጥሰቶችና ተጠያቂነትን እየተመለከቱ ናቸው። የሰብአዊ ድጋፍ አቅርቦትን በተመለከተ ስላደረጉት ውይይት ሲያብራሩ ወደ ትግራይ ክልል በሚደረገው የሰብአዊ ድጋፍ አቅርቦት ላይ የሚስተዋሉ ችግሮችን አንስተው ከመንግስት በጎ ምላሽ ማግኘታቸውን ገልጸዋል። During the course of my visit, I explained to the government representatives that I had met what those practical difficulties are. Some of them are administrative. በተግባር ያሉ አስቸጋሪ ሁኔታዎች ምን እንደሆኑ በጉብኝት ወቅት እንዳገኘኋቸው ለጠቀስኩላችሁ የመንግስት ተወካዮች ገልጫለሁ። የተወሰኑት አስተዳደራዊ፣ አንዳንዱ ቴክኒካዊና የተወሰኑ ቦታዎች ላይ ከግለሰቦች ጋር የሚያያዙ፣ የተወሰኑት ደግሞ ከሰብአዊ ድጋፍ አቅርቦት መስመር ጋር የተገናኙ ናቸው። እነዚህ መልእክቶችን መንግስት በመስማቱ ደስተኛ ነኝ። ችግሮቹ እንደሚቀረፉም ተስፋ አድርጋለሁ። የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ኤሞን ጊልሞር ለሰላም የሚደረገውን ብሔራዊ ምክክርና የአፍሪካ ህብረት የአፍሪካ ቀንድ ልዩ ተወካይ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጁ የሚያደርጉትን የሰላም ጥረት በተመለከተ በሰጡት አስተያየት ደግሞ እነዚህን የሰላም ሂደቶች ህብረቱ በቅርበት እንደሚከታተልና ድጋፍ በማድረግ ላይ እንደሚገኝ አብራርተዋል። ከሰብአዊ መብትና ተጠያቂነት ጋር በተያያዘ ደግሞ በሰሜኑ ጦርነት ወቅት እጅግ አስደንጋጭ የሰብአዊ መብት ጥሰቶች መፈጸማቸውን በመግለጽ የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጥምረት ባደረጉት የምርመራ ሪፖርት የተካተቱ ምክረ ሀሳቦች ወደ ተግባር ሊቀየሩ እንደሚገባ ነው ያመለከቱት። በእነዚያ ሪፖርቶች ዙሪያ ክትትል መደረጉና የሰብአዊ መብት ጥሰት በፈጸሙ አካላት ላይ ተጠያቂነት መረጋገጡን ለማየት እንደሚጓጓ ግልጽ ነው። ጥሰቶቹ የትም መቼ፣ የሚፈጸሙ ማንም የሚፈጽማቸው፣ ተጠያቂነት መስፈን አለበት። አስከፊ ጾታዊ ጥቃቶችን ጨምሮ ከሕግ አግባብ ውጪ የሰብአዊ መብት ጥሰቶች መፈጸማቸውን ታዝበናል። ሚስተር ጊልሞር በኢትዮጵያ ቆይታቸው ካገኟቸው አካላት መካከል የተቃዋሚ ፖለቲካ ፓርቲዎች የሚገኙ ሲሆን ከእነዚህም አንዱ የሆነው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ከልዩ ተወካዩ ጋር ስለነበራቸው ቆይታ አስተያየታቸውን ሰጥተውናል። በአጠቃላይ ሀገሪቷ ያለችበት ሁኔታ ነው። በተለይ ሰብአዊ መብትና የመብት ረገጣዎች አካባቢ ያሉት ሁኔታዎች ምን እንደሚመስሉ ጠይቆናል። እየታሰበ ያለው ወይም እየተሞክረ ያለው ብሔራዊ መግባባት የሚባለው ጠቅላይ መንግስት ኮሚሽን ፈጥሮ የሚገፋበት መንገድ ምን ያክል ሰላምና መረጋጋት ሊያመጣ ይችላል የሚል አንስቷል። በሰብአዊ መብት ዙሪያ ላይ ብዙ ልዩነት አልነበረን። ችግሮች እየሰፉ መሄዳቸውን ሁላችንም እናምናለን። ግን በአንዳንድ ነገር ላይ አሁን ችግራይን በሚመለከት ላይ ኮሚሽኑ የተፈጠረው ኮሚሽን ሰላምና መረጋጋትን ብሔራዊ እርቅን ሊያመጣ ይችላል ወይስ አይችልም የሚለው ላይ ልዩነቶች ነበሩ። አንድ አራት አምስት የምንሆነውን ጠይቆናል። ይህ ብሔራዊ መጓባቱ እነዚህ ነገሮች በዋናነት ይፈጣል አይፈጣም የሚለው ጥያቄ ላይ የየራሳችን መልስ ሰጥተናል። ከአንድ ድርጅት ተወካይ በስተቀር አንዱ ተስፋችን አልተሟጠጠም። አሁንም ቢሆን የተወሰነ ተስፋ አለን የሚለው ውስታችን ግን ወደት ሊሄድ የሚችል አይደለም የሚለውን ነው። ከውይይቱ ተሳታፊዎች መካከል የሆኑት የአፋር ህዝብ ፓርቲ ሊቀመንበር አቶ ሙሳ አደምም ስለ ውይይቱና ስለ ፓርቲያቸው አቋም ያስረዳሉ። ያለው የሰብአዊ መብት ስህተቶች ምን ምን እንደሆኑ ሞር ግን ያው ወይ ፎርዋርድ ከዚህ ነገር ውስጥ እንዴት እና በምን አይነት መንገድ መውጣት ይቻላል የሚለው መጽ ነው። እንግዲህ ትልቁን እንትን ይዞት የነበረው ሁሉም ሳይድ ብሎ የነበሩት የሰብአዊ መብት ጥሰቶችን የፈጸሙ አካላት ተጠያቂ የሚሆኑበት መንገድ ቢኖር፣ ሁለተኛ ደግሞ ቀጣይ ጥሰቶችን እንዳይፈጠሩ ለመከላከልም መስራት እና የመሳሰሉ ነገሮች ነው የነበሩት። ናሽናል ዳያሎጉን በሚመለከት የሚደረገው ጥረት ሁሉም ይደግፋል፣ አንደኛ የግድ ያስፈልጋል የሚለው ላይ ኮንሰንሰስ አለ። ይህን ናሽናል ዳያሎግ ደግሞ ይህ ያለበት ተቋም መኖር እንዳለበትም ኮንሰንሰስ አለ። ሶስተኛውና ዋነኛው ደግሞ የተቋቋመው ኮሚሽን የመጣበት መንገድና ሂደቱ ችግር እንዳለበት ካወቅን ችግሩን አሁኑ ኖ ሳይረብድ አሁን ለምንድን ነው ፊክስ ማናረገው? እነዚህ ነገሮች እንግዲህ የምስተካከሉበት አጋጣሚ ካለ የምንሳተፉበት ይሆናል። በውይይቱ የተሳተፉ ሌሎች የፖለቲካ ፓርቲ አመራሮችን አስተያየት ለማግኘት ያደረግኩት ጥረት አልተሳካም። የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ኤሞን ጊልሞር የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ የእርስ በርስ ጦርነት ውስጥ የተፈጸሙ የጦር ወንጀሎችንና የመብት ጥሰቶችን እንዲመረምር ያቋቋመውን ዓለም አቀፍ መርማሪ አካል ኢትዮጵያ እንድትቀበል ከመንግስት ባለስልጣናት ጋር በነበራቸው ውይይት ወቅት መጠየቃቸውንም ገልጸዋል። ይሁንና እርሳቸው ወደ ኢትዮጵያ በገቡበት በሁለተኛው ቀን ባለፈው ማክሰኞ ግንቦት ዘጠኝ አቶ ደመቀ መኮንን ለተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ይህን ጥያቄ ኢትዮጵያ እንደማትቀበል መናገራቸው አይዘነጋም። አቶ ደመቀ መኮንን ከሚስተር ጊልሞር ጋር በተወያዩበት ወቅት የኢትዮጵያ መንግስት ለዘላቂ ሰላም ምቹ ሁኔታን ለመፍጠር ተግባራዊ እርምጃዎችን እየወሰደ መሆኑን ስለማስገንዘባቸው የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ አስታውቋል። ሚስተር ጊልሞር በኢትዮጵያ ጉብኝት ያደረጉት በቀጣይነት በ27ቱ የአውሮፓ ህብረት አባል ሀገራት መካከል በኢትዮጵያ ጉዳይ ላይ በብራሰልስ ይደረጋሉ ካሏቸው ስብሰባዎች በፊት በኢትዮጵያ በተስተዋሉ ለውጦች ዙሪያ ከተለያዩ አካላት ጋር ለመወያየት እንደሆነ ነው የጠቆሙት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው መሰናዶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ስናስተናግዳችሁ ያምሸወት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን ሁለት 022513505 ነው። መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.